ዓለም አቀፍ አውደ ርእይ መድረኩ የውጭና የሀገር ቱጃሮች መዋለኗቸውን እንዲያፈሱ እና ሀገር ጎብኚዎችን ለመጋበዝ ያመቻቻል የሚል ግምት ተሰጥቶታል። ለዚህም በስፍራው የተገኙት የሀገሪቱ ፕሬዚዳንት ሙላቱ ተሾመ ያሰሙት በዓለም ላይ የኢንዱስትሪዎች መስፋፋት የየዕለቱ ኑሯችን ውስጥ ከፍተኛ ድርሻን እያያዘ መጥቷል። መንግስታት ለዚህ ዘርፍ ማደግ የማይናቅ ድርሻ እየሰጡት ይገኛሉ አሁን አሁን ለአገልግሎት ሰጪዎችና እያደገ ለመጣው ለንግዱ ግንኙነት የሸማቾች ቁርኝትም በዚያው መጠን እያደገ ይገኛል በተለይ ደግሞ በዓለም ዙሪያ የሀገር ጎብኞች ቁጥር መበራከት በዘርፉ በይበልጥ ትኩረት ማግኘቱን የሚያመላክት ነው በዚህ ረገድ አፍሪካ በርካታ መስህቦች አሏት ያልተበረዘ ባህሏ ዋነኛው ገጽታዋ ነው። ኢትዮጵያ በዚህ ረገድ የምታበረታታው ሂደት ነው፣ ከሀገር ጎብኞች ጋር ትስስር ያላቸውን የእድገት እንቅስቃሴ ሁሉ የምትጋራው ነው። የተለያዩ የውጭ ሀገር ኩባንያዎች በአንድ ላይ በመሰባሰብ ምርቶቻቸውን እያስተዋወቁ ካሉት ውስጥ አቶ ዮሴፍ ጥላሁን ጠቃሚነቱን ያስረዳሉ። መቀመጫውን ኬፕታውን ያደረገው የአርኪቴክት ኢንቴሪየር ዲዛይን ካምፓኒ ቢዝነስ ዲቨሎፕመንት ማኔጀር ነኝ። እዚህ አዲስ ሀሳብ ይዘን የመጣ ነው። ምንድን ነው፣ የሆቴል ኢንዱስትሪው በሰፊው እየለማ ስለሆነ በገዢዎች ወይ ደግሞ አልሚዎች አንድ ቦታ አንድ እቃ ይገዛሉ፣ ሌላኛው ቦታ ሌላ እቃ ይገዛሉ። ይሄ ጊዜና ጉልበት በጣም ስለሚጨርስ የእኛ ኮንሴፕት ምንድነው፣ የተለያዩ ካምፓኒዎች አንድ ቦታ ሆነው ብዙ ነገር መግዛት እንዲችሉ። እዚህ ውስጥ ያሉት ከስምንት በላይ ካምፓኒዎች ናቸው። እዚህ ስታንድ ላይ ወይ ደግሞ ጣሊያን የመጣ ሰው ሁሉም ይመጣሉ። ሆቴሎች በኢትዮጵያ መስፋፋት ለግዙፍ አምራች ድርጅቶችም ሆነ ለድንበር ዘለል ኩባንያዎች አበረታታች መሆኑን እና በኢትዮጵያም ውስጥ መገጣጠሚያ ለማቋቋም ጽንሰ ሀሳቡ እንዳለ አቶ ዮሴፍ በእቅዱ ላይ አንድ ሶስት አራት ፕሮጀክቶችን እኛ እየሰራን ነው። ጥራት ባለው ፕሮዳክቶች መግባት እንዳለባቸው ካምፓኒዎቻችን ሁሉም አምነዋል። ስለዚህ ፖቴንሻሎች አሉ፣ ገዢዎች አሉ። በዛ ምክንያት እነዚህን ካምፓኒዎችን ወደ ኢትዮጵያ አትራክት አድርገን አስ አሴምብሊ ላይ ለመክፈት በዚህ በተጠቃለለው አውደ ርዕይ የባህል መድረኮች ለእይታ ከቀረቡት በተጨማሪ ለበጎ አድራጎትም ከተሰማራው በጀማይካ ዳስ ውስጥ ወይዘሮ ጥበቧ በመግለጽ ላይ እንዳሉ ይኔ ስራ እዚህ ኢትዮጵያ ውስጥ በጣም ብዙ ልዩ አይነት ስራ አለ። ምንድነው አሁን እዚህ የወንት ችልድረን ሴንተር ሻሸመኔ ውስጥ ነው። እና እነኛ አሁን ወደ ከማቶ በላይ ልጆች ከነ ኤችአይቪ ፖዚቲቭ ልጆች ናቸው እና ትምህርት ቤት ሰርጠን አንድ እስከ አምስት ክፍል እና አሁን አራት ጊዜ በቃይን ምግብ እንሰጣለን፣ እና ወርልድ ሄልት ኦርጋናይዜሽን የኤችአይቪ መድኃኒት ይሰጣል። ስለዚህ እነኛ አሁን እንቀጥላለን። ጌታቸው ተድላይ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ